የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 12 2017 ዓ ም ዝግጅታችን ጀመረ። ተማሪዎች ና ወላጆች በ12ኛ ክፍል ፈተና ለተገኘው አስደንጋጭ ውጤት መንግስትን ተጠያቂ ያደርጋሉ። ተስፋ መቁረጥ በቃ ሌላ ምንም የለውም። ተስፋ ነው የሚያስቆርጥሽ። ስራም ለመስራት አሁን ላይ ነጥብ አምጪ ምናምን ልትባይ ትችያለሽ። ገብቶሻል። ሲቪሽን ይዘሽ ስትሄጂ ከትምህርት ቤት አሁን አስራ ሁለት ስትጨርሽ ፋይል ታወጪ የለ ከትምህርት ቤትሽ እና አሁን ሲቪሽን አምጪ ምናምን ስትባይ ያ ሰው ውጤትሽን አይተው ነው የሚቀጥልሽ ምናምን ነገር በአስራ ሁለተኛ ክፍል ፈተና ውጤት ካላገኙ ተማሪዎች ውስጥ አንዷ የሆነችውን ሄርሜላ ጥጋቡን የሰማችሁት በዚህ ዙሪያ የተጠናቀረው ዘገባ ከዜና በኋላ ይቀርባል። ይዞ ብዙ መቀመጥ ለልጆች በጣም አደጋ አለው። ምክንያቱም ልጆች ቢያንስ አንድ ሁለት ሰዓት እየወጡ መጫወት አለባቸው። ያንን ይከለክላቸዋል፣ አርፎ ቁጭ ብለው ይውላሉ። እሱ ትልቅ አደጋ አለው። ወጥቶ መጫወት ፊዚካል አክቲቪቲዎች ወላጆችን በልጆች አስተዳደግ የምታሰለጥነውና ለ20 ዓመታት በነርስነት ያገለገለችው ሳራ ዘመኑን ነው የሰማችሁት። በቴክኖሎጂ ዘመን ልጆችን ማሳደግ ምን ያክል ፈታኝ ነው በሚለው ሀሳብ ዙሪያ የባለሙያ አስተያየቷን ታካፍለናለች። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች የዕለተ እሁድ መስከረም 12 2017 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናቸው የምናመሸው ዝመኝሽ የቆየና እኔ ማስማማ የነውንን ብርሃን አይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ደግሞ ደረጀ ደስታ ነው። በምሽቱ መሰናዳችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የሚዳሱ ዘገባዎችን ወደ እናንተ እናደርሳለን። ዘና የሚያደርጉ ሙዚቃዎችንም እንደ ከዚህ ቀደም ሁሉ ለዛሬም አዘጋጅተናል። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ቀን አስጥልኝ አድማጮች ከምሽቱ ዜናዎች ጋር አይደን ገረመው ነኝ ግብጽ ዜጎቿ ወደ ሶማሊላንድ እንዳይጓዙ አገደች በሶማሊያ የሚገኙ የግብጽ ዜጎች ራስ ገዝ መሆኗን ወደ አወጀችው ሶማሊላንድ እንዳይጓዙ በሶማሊያ የሚገኘው የግብጽ ኤምባሲ አስጠነቀቀ። በሞቃዲሾ የሚገኘው የግብጽ አረብ ሪፐብሊክ ኤምባሲ መግለጫ ሁሉም የግብጽ ዜጎች የሶማሊያ አካል ወደሆነችው ሶማሊላንድ ግዛት እንዳይጓዙ አሳስቧል ሲል ባወጣው መግለጫ አመልክቷል። መግለጫው ዜጎቹን ለማስጠንቀቅ በወሰነበት ውሳኔ በክልሉ ያለው የጸጥታ ሁኔታ አለመረጋጋት በደህንነታቸው ላይ የሚያሳድረውን ተጽዕኖ እንዳለ ጠቅሷል። ሶማሊላንድ በቅርቡ በጎረቤት ሶማሊያ የተሰማራው የግብፅ ጦር ከፍተኛ ስጋት አሳድሮብኛል ስትል ተናግራለች። ከሳምንታት በፊት የሶማሊላንድ የውጭ ጉዳይ ሚኒስትር ኢሳክ አያድ ሶማሊላንድ ባህር ጌሳ የሚገኘውን የግብጽ የባህል ቤተ መጽሐፍትን ባደረባት የደህንነት ስጋት ምክንያት ሙሉ ለሙሉ ለመዝጋት ወስናለች ሲሉ አስታውቋል። የግብጽ ወታደሮች እስካሁን ድረስ በሶማሊያ አልተሰማሩም። ይሁን እንጂ የሶማሊያ መንግስት ግብጽ ከመጪው የጎርጎሮሳውያኑ ጥር 2025 ጀምሮ በሀገሪቱ ውስጥ ስራ ሊጀምር እየተዘጋጀ ባለው የአፍሪካ ህብረት ድጋፍና መረጋጋት ተልእኮ ውስጥ ሚና እንድትጫወት ፍላጎት አለው። ባለፈው ወር የሁለቱ ሀገራት መሪዎች አብዱልፈታህ ኤልሲሲና ሀሰን ሼክ ያደረጉትን ስብሰባ ተከትሎ የመከላከያ ስምምነት ተፈራርመዋል። በሌላ በኩል ሶማሊያ የኢትዮጵያ ወታደሮች እስከ መጪው ታህሳስ 2017 ዓ ም ድረስ ለቀው እንዲወጡ ጠይቃለች። ሂዝቦላ መቶ ሮኬቶችን ወደ እስራኤል ተኮሰ። እስራኤል በሊባኖስ ላይ በመቶዎች የሚቆጠሩ ጥቃቶችን መፈጸሟን ተከትሎ ሂዝቦላ ከመቶ በላይ ሮኬቶችም በሰሜናዊ እስራኤል ከሀፊያ ከተማ አቅራቢያ አስወንጭፏል። ሁለቱ ወገኖች ለወራት የዘለቀው ውጥረት እየተባባሰ መምጣቱን ተከትሎ ወደ ከፍተኛ ጦርነት እየተሸጋገሩ ይመስላል። ዛሬ እሁድ የተተኮሱት ሮኬቶች በሰሜን እስራኤል ላይ የአየር ወረራ ማስጠንቀቂያ ጥሪዎችን በማስነሳታቸው በሺዎች የሚቆጠሩ ሰዎች ወደ መጠለያ እንዲገቡ አድርጓል። የእስራኤል ጦር ሮኬቶቹ ሲቪሎች ወዳሉባቸው አካባቢዎች ነው የተተኮሱት ያለ ሲሆን ጦርነቱ ሊባባስ እንደሚችል እንችልም አመልክቷል። በሀይፋ አቅራቢያ በሚገኘው ኪርያክ ቢያሊክ በተሰኘ አካባቢ የሚገኝ የመኖሪያ ህንጻ ላይ ያረፈ አንድ ሮኬትም በትንሹ ሶስት ሰዎችን አቁስሎ ህንጻዎችና መኪናዎችን አቃጥሏል። የእስራኤሉ ማጌን ዴቪድ ኤዶም የነፍስ አድን አገልግሎት በአጠቃላይ አራት ሰዎች ቆስለዋል ብሏል። በሌላ በኩል የእስራኤል ኃይሎች በዚህ የአውሮፓውያኑ አመት መግቢያ ላይ ያገዱትን የአልጄዚራ ዜና አውታር የዌስት ባንክ ቢሮ መወረራቸው ታውቋል። አድማጮች የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ጣቢያ ነው። የመንግስታቱ ድርጅት ብሩህ ተስፋ የተሰኘ በሰብአዊነት ላይ ያተኮረ ስምምነት አጸደቀ። የመንግስታቱ ድርጅት በ21ንደኛው መቶ ክፍለ ዘመን በሰው ልጆች ላይ የተጋረጡትን የአየር ንብረት ለውጥና የሰብአዊ መብት ጥሰቶችን ጨምሮ በዓለም ዙሪያ እየተንሰራፉ ያሉ ተግዳሮቶችን ለመፍታት ያለመ የወደፊት ስምምነት ዛሬ እሁድ አጽድቋል። ስምምነቱ ከመፈረሙ ከደቂቃዎች በፊት ከሩሲያ ተቃውሞ ገጥሞት ነበር። የወደፊቱን ጉባኤ አዘጋጅ የሆኑት የመንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዓለም አቀፍ ትብብርን በማደስ የሰው ልጅ ታሪክን ለመቅረጽ በትውልድ አንዴ የሚገኝ እድል በማለት መምሪያውን እንዲጸድቅ አቅርበዋል። የፊታችን ማክሰኞ ለሚጀመረ የተባበሩት መንግስታት ጠቅላላ ጉባኤ ላይ ለመሳተፍ የተሰባሰቡ በደርዘን የሚቆጠሩ የሀገርና የመንግስት መሪዎችም በፊርማ ስነስርአቱ ላይ ተሳትፈዋል። በመጨረሻም ሩሲያ በዩክሬን ካ ካርሂቭ ከተማ ላይ በፈጸመችው ጥቃት 21 ሰዎች ጉዳት ደረሰባቸው። በዩክሬን ካርሂቭ ከተማ በሚገኝ የመኖሪያ ሰፈር ላይ ሩሲያ በፈጸመችው ጥቃት 21 ሰዎች መቁሰላቸውን የካርሂቭ ርዕሰ መስተዳደር ዛሬ እሁድ አስታወቁ። ርዕሰ መስተዳደሩ ኦሌግ ሳይንጉቦቭ በቴሌግራም ባስተላለፉት መልእክት ስምንቱ ጉዳት የደረሰባቸው ግለሰቦች ሆስፒታል ውስጥ ይገኛሉ ያሉ ሲሆን ሁለቱ ደግሞ በጽኑ ሕሙማን ክፍል እንደሚገኙ አስታውቋል። በሩሲያ የተፈጸመው ጥቃት በሲቪሎች መኖሪያ ላይ ሰዎች ተኝተው ሳሉ መፈጸሙ ተገልጿል። የዩክሬኑ ፕሬዝዳንት ቮልዲሜር ዘለንስኪ በበኩላቸው ጥቃቱ ለምን ኃይሎቻቸው በምዕራባውያን አጋሮች የተሰጡ መሳሪያዎችን ተጠቅመው ወደ ሩሲያ ግዛት ጠልቀው በመግባት ማጥቃት እንዳለባቸው ያመለከተ ነው ቢሉም ግን እስካሁን ድረስ ፈቃደኛ አልሆኑም። አድማጮች ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሑድ መስከረም 12 2017 ዓ ም የመስተዋት ዝግጅታችን ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት እንግዲህ ከዓለም ዙሪያ የተሰባሰቡ ዜናዎችን ነው። ሰምተን የተመለስ ነው አስማማው ዝግጅታችንን እንደተለመደው በሙዚቃ እንጀምር አይደል ምርጫውን በጣም ጥሩ ስነኝሽ። በእርግጥ ሁሉ የሚደመጡ የሚወደዱ ናቸው ያዘጋጀናቸው ሙዚቃዎች። እስኪ መክፈቻውን ግን ከአዲስ ዓመት እና ያው ከመጪው የመስቀል በዓል ድባብ ውስጥ አልወጣንም አይደል? ስለዚህ የመስፍን በቀለን የውሃ አበባዬ እያለ የሚጫወተው ዜማ መስተዋታችን ብንከፍት ደስ ይለኛል። በጣም እኔም ደስ ይለኛል። ስለዚህ በመስፍን በቀለ የውሃ አበባዬ ሙዚቃ ምርጫ ሁላችሁም ዘና እንደምትሉ እናምናለን። ከመስታወት ጋር መልካም ቆይታ

መስፍን በቀለ እዩ አበባ እያለ የተጫወተውን ሙዚቃ ነው ሰምተን የተመለስ ነው። አሁን ወደ የምሽቱ መጀመሪያ መሰናዷችን እንለፍ። የመጀመሪያው መሰናዷችን በ12ተኛ ክፍል ፈተና ለተገኘው አስደንጋጭ ውጤት ተጠያቂ ማን ነው የሚለውን ይመለከታል። ትግራይ ዘንድሮውን 12ተኛ ክፍል ሀገር አቀፍ ፈተና ከወሰዱ 674823 ተፈታኞች ውስጥ አምስት ነጥብ አራት ከመቶ ብቻ ማለፋቸው እጅግ በጣም እንዳስደነገጣቸውና እንዳሳዘናቸው ተማሪዎችና መምህራን እንዲሁም ወላጆች ለአሜሪካ ድምፅ ተናግረዋል። ላለፉት ሶስት ተከታታይ ዓመታት ወደ ከፍተኛ ትምህርት ተቋማት መግባት የቻሉት ተማሪዎች ቁጥር እጅግ በጣም ዝቅተኛ መሆኑ በተማሪዎቹ የወደፊት እጣፈንታና በሀገሪቱ ላይ የሚፈጥረው ጫናም እጅግ እንደሚያሳስባቸው ገልጸዋል። የትምህርት ሚኒስትሩ ዶክተር ብራውን ነጋ በበኩላቸው ውጤቱን አስመልክተው በሰጡት መግለጫ ዘንድሮ ካለፉት ሁለት ዓመታት የተሻለ ውጤት መመዝገቡን አመልክተው ከስር መሰረት የተበላሸ ያሉትን የትምህርት ስርዓት ለማስተካከል ግን ጊዜ እንደሚወስድ ተናግረዋል። ስመኝሽ፣ በዚህ ጉዳይ ላይ አንችንሽ ዘገባውን ያዘጋጀሽው እሱን ተከታተለን እንመለስ። ዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና ከወሰዱ ተፈታኞች መካከል ሄርሜላ ጥጋቡ አንዷ ናት። በቀለም ወርቅ ሁለተኛ ደረጃ የመንግስት ትምህርት ቤት ትማር የነበረችው የ19 ዓመቷ ሄርሜላ የፈተናው ውጤት ይፋ መደረጉን የሰማችው በቲክቶክ ማህበራዊ ድህረ ገጽ ላይ ሲሆን እሷ ከተማረችበት ትምህርት ቤት ውስጥ ማለፊያ ውጤት ያመጡት አምስት ከመቶ እንደማይሞሉ ትናገራለች። እሷም ከ50 በመቶ በላይ ውጤት አስመዝግበው ማለፍ ካልቻሉ 95 ከመቶ የትምህርት ቤቱ ተማሪዎች አንዷ መሆኗ አሳዝኗታል። ማለት ከዚህ በፊት ያው ላይ ይለቀቃል የሚል ነገር ሰምተን ነበር። በቤት እኔ በሶሻል ሚዲያ ነው የሰማሁት፣ ቲክቶክ ላይ። ከዛ አሁን ሲመሽ ደግሞ የሁለት ሰዓት ዜና ላይ ሌሊት እንደሚለቀቅ ሰማኝ። ያው የሁሉ ማሰብ ስራ ስራ አለው ነው የሚለው። ማለት አሁን በዚህ ሰዓቱ ውጤት ይመጣል ብሎ የሚጠብቅ ተማሪ የለ፣ ምክንያቱም ማንም አይጠብቅም እኮ ውጤት ይመጣል ብሎ። ሄርሜላ እንደምትለው በትምህርት ቤቷ ውስጥ የነበረው የመማር ማስተማር ሂደት ለተማሪዎች ዝቅተኛ ውጤት ከፍተኛ አስተዋጽኦ አድርጓል። በተለይ ደግሞ የስርዓተ ትምህርቱ በየጊዜው መቀያየር፣ የመምህራን ስልቹነት እና በየጊዜው በክፍል አለመገኘት ለፈተና ዝግጁ እንዳይሆኑ ማድረጉን ትናገራለች። ለዚህ ተጠያቂ የምታደርገው ደግሞ ትምህርት ሚኒስትርን ነው። እኔ እንደማስበው ከሆነ ራሱ የትምህርት ሚኒስቴር ችጡ ነው የሚመስለኝ የትምህርት አሰጣጡ፣ ምክንያቱም አሁንም የአስሮልታ ክፍል ላይ ስንማር ማለት ነው ስድስት ትምህርት ብቻ ነበር የምንማረው እና አዲስ እንትን ነው እኛስ ንማር የነበረው ካሪኩለሙ ማለት ነው ትንሽ ይህ የሆነ በቃ ፎርም የሌለው አሰራር የለም እንደዚህ አይነት ነገር ነበር። በዚህ አመት አብሶ አስራ ሁለት ያክፍል ላይ አስተማሪዎቹ ይሰላቻሉ። አንዳንዴም አይገቡ ስለሽ ይዝም ብሎ እንደ ሰጡ አንብቡት ምናምን የሚሉበት ነገር አለ አይደለ ብቻ ምናልፋቸው የመጨረሻዎቹ ጊዜያቶች ፈተና እስክንገባ ምንም በቃ ትምህርት አልነበረም። እዚህ ጋር የሚያልፈን ነገር አለ። ያልተማርነው ቶፒክም እኮ ይመጣላ ፈተናለ። እሱ ግዴታ ደግሞ ይነሱ ነው። በዘንድሮ አመት ተማሪዎችን ካስፈተኑ ትምህርት ቤቶች መካከል አንድ ሺ ሶስት መቶ ስልሳ ሶስት የሚሆኑት አንድም ተማሪ አለማሳለፋቸውን የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ የፈተናውን ውጤት አስመልክተው ትላንት ሰኞ ጳጉም የአራት ሁለት ሺ አስራ ስድስት ዓመተ ምህረት በሰጡት ጋዜጣዊ መግለጫ ተናግረዋል። ዶክተር ብርሃኑ በመግለጫቸው በተፈጥሮ ሳይንስ ዘርፍ ፈተናውን ከወሰዱ 321536 ተማሪዎች መካከል 50 ከመቶ በላይ ውጤት ያመጡት 9 በመቶ መሆናቸውን ሲገልጹ በማህበራዊ ሳይንስ የትምህርት ዘርፍ ፈተናውን ከወሰዱት 353287 ተፈታኞች መካከል የማለፊያ ውጤት ያገኙት ሁለት በመቶ ብቻ እንደሆነም አመልክተዋል። የኤርሜላ እናት ወይዘሮ ዓለም ፀሐይ ዘውዴ የልጃቸው ብቻ ሳይሆን በአጠቃላይ እንደ ሀገር የተገለጸው የፈተና ውጤት እጅግ በጣም አስደንግጧቸዋል። ያሳዝናል። ምክንያቱም አንደኛ ነገር የትምህርት ቤቶች የትምህርት አሰጣጣቸው በጣም ዝቅተኛ ነው። አንዳንዴም እንደ ወላጅም ትምህርት ቤትም ሄጄ አንዳንድ ነገሮችን ሳይ መምህራኖች ለተማሪዎች ያላቸውንትን በጣም አነስተኛ ነው። የማይገቡበት ጊዜ አለ ተማሪዎቹ ማለት ነው። ተማሪዎች ክላስ ውስጥ ቁጭ ብለው ዝም ብሎ የሚያሳልፍበትም ጊዜ አለ እና ያ ነገር ሲታይ ትንሽ ያሳዝናል። ብቻ ወይዘሮ አለም ፀሐይ አክለው ትምህርት ሚኒስቴር እየተከተለ ያለው የተማሪዎች የምዘና መስፈርት ተማሪዎች እየተማሩበት ያለውን የመማር ማስተማር ሂደት ያገናዘበ ባለመሆኑ በሺዎች የሚቆጠሩ ተማሪዎችን ሕይወት ያጨለመ ነው ይላሉ። አሁኔ በጣም በራሴ እንትን በራሴ ጥረት ነው እዚ ያደረስኳት ብቻዬን፣ ያሳደግኳት ያው የቤተሰብ እንትን ቢኖርም ተጨማሪ ድጋፍ ቢኖረኝም በጣም ለፍቼባታለሁ። መስዋዕት ከፍዬ አለሁኝ ለልጄ። ምክንያቱም ደህና ደረጃ እንድትደርስልኝ እና ወደፊትም በቃ ብቁ ሆና ብዙ ነገሮችን ከእሷ ጠብቃለሁ ብዬ ነበረ የማስበው። አሁን ግን በአሁኑ የትምህርት አሰጣጣቸውና በአሁኑ የፈተና እንትናቸው የተማሪዎችን ሞራል የሚሰብር ነው። እያንዳንዱን ነገር ሲታዩ ጥሩ እንትን የለውም እና እኔ ተስፋ ይኖራል ብዬ አላሰብም። ወደፊትም የሀገር አቀፉን ፈተና ውጤት አስመልክቶ ትምህርት ሚኒስትር ትላንት በሰጠው መግለጫ የዘንድሮ ውጤት ካለፉት ሁለት ዓመታት የተሻለ መሆኑን ቢያመለክትም ዶክተር ብርሃኑ ነጋ ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ አብዛኛውን ሕብረተሰብ በከፍተኛ ሁኔታ እያሳሰበ ላለው ዝቅተኛ ውጤት አስተዋጽኦ እያደረጉ የሚገኙት የአስተማሪ ብቃት፣ የመሰረተ ልማት አለመሟላትና አስተዳደራዊ ችግሮች አሁንም አለመቀረፋቸውን ተናግረዋል። እነዚህን ችግሮችም ለማስተካከል ጊዜ እንደሚወስድ አመልክተዋል። ሆኖም ዘንድሮ የተገኘው ውጤት በተማሪዎች ችሎታና ብቃት እንጂ በስርቆት ያልተገኘ መሆኑን ያረጋገጠልን ነው በማለትም ውጤቱን አበረታተዋል። ከዛ በኋላ ያለው ሌላው ይከተላል። አስተማሪዎቻችንን እያሻሻልን ስንሄድ፣ የምንሰጠው ትምህርት የትምህርት ቁሳቁስን በጊዜው ማቅረብ ስንጀምር፣ እንደ በፊቱ ይሄ የአስተማሪዎች አብሰንስ የሌለበት የትምህርት ቤት ዳይሬክተሮች በብቃት እንትን ብለው ተከታትለው የሚሰጡበት እነኝን ነገሮች እያስተካከልን ስንሄድ ብዙ ሀገሮች የደረሱበት ደረጃ ላይ ደርስ። በ2016 በተፈጥሮ ሳይንስ ዘርፍ የሁለተኛ ደረጃ መልቀቂያ ፈተና ከወሰዱ ተማሪዎች ውስጥ ከፍተኛ የሆነው 575 ውጤት የተገኘው ከካቴድራል ትምህርት ቤት ሲሆን በማህበራዊ ሳይንስ ከተፈተኑት ተማሪዎች ደግሞ ትልቁ የሆነው 538 ውጤት የተገኘው ከኢትዮ ፓረንስ ትምህርት ቤት መሆኑን ዶክተር ብርሃኑ በትላንቱ መግለጫቸው ጠቅሰዋል። ሁለቱም ትምህርት ቤቶች የግል ትምህርት ቤቶች ሲሆኑ አብዛኛው ዝቅተኛ ውጤት የሚታየው በመንግስት ትምህርት ቤቶች ዘንድ ነው። በዚህም ምክንያት የትምህርት አሰጣጥ፣ የግብዓት አቅርቦትና የተማሪዎች ማህበራዊና ኢኮኖሚያዊ ይዞታ በትምህርት ውጤት ላይ የሚያሳድሩት ተጽዕኖ ትልቅ ትኩረት ሊሰጠው እንደሚገባ መምህራን ይገልጻሉ። ላለፉት 16 ዓመታት በአስተማሪነት ያገለገሉት መምህር ፍጹም ኤርሚያስ ዳይመንድ አካዳሚ በተሰኘ የግል ትምህርት ቤት ውስጥ መምህር ሲሆኑ ዘንድሮ የተገኘው ውጤት እንዳስተማሪ ብቻ ሳይሆን እንደ ሀገር አስደንጋጭ ነው ይላሉ። እንደ ሀገርም አስደንጋጭ ነው ማለት በጣም በርካታ ተማሪ ዩኒቨርስቲ ጆይን አላረገም ማለት ሀገር ላይ የሚኖረው ሸክም፣ ሀገር ላይ የሚኖረው ጫና በጣም ትልቅ ነው። አንዳንድ ጊዜ ከምሰኛቸው ዳታዎች ውስጥ ደደግ ይጠል ለምሳሌ አንድ ሺ ምናምን ትምህርት ቤት በላይ ምንም ተማሪ አላሳለፈም ሲባል፣ እንዴት ነው ሪያሊስቲክ መሆኑንም አንዳንዴ ግራ እንደኔ ማለት ነው እንደሚያስ። ምክንያቱም በነዚያ ትምህርት ቤቶች ለረጅም ዓመታት የደረጃ ተማሪዎች አሉ፣ የደረጃ ውስጥ ኮምፒት የሚያደርጉ አሉ። እና እነዚህ እንኳን ውጤቱን አቺቭ ማድረግ ካልቻሉ እንዲህ ምንድን ነው የሚል ጥያቄ እንድታነሻ ያደረግሻል። አቶ ፍጹም አክለው አብዛኛው የኢትዮጵያ ተማሪ በመንግስት ትምህርት ቤቶች የሚማሩ በመሆኑ በግል ትምህርት ቤቶች የተገኘው ውጤት እንደ ሀገር ማሳያ እንደማይሆንም ያሰምሩበታል። እኔ ያለሁበት የግል ትምህርት ቤት ፋሲሊቲን በምንም በምንም የተሻሉ ብዙ ነገሮች አሉ፣ ግን የግል ትምህርት ቤቶቹ ሳምፕል ሊሆናችሁ ማለት በርካታ ተማሪ ያለው የመንግስት ትምህርት ቤት ሊሆን መንግስት ትምህርት ቤት ላይ ያለው ሁኔታ ደግሞ እንዴት ነው የሚለውን ታቸው ክርስቶች አሉ። እኩል ኮምፒት ያለማድረግ ነገር አለ። አሁን ለምሳሌ ኛ ትምህርት ቤት የሶሻል ዲፓርትመንት ሶሻሊ ትምህርት ውስጥ ነው ያለሁት። የሶሻል ተማሪዎቹ ኤግዛሚነሱም ሁሉም አልፈዋል። ግን አሁን የግል ትምህርት ቤት ላይ ያለው ነገር ሳምፕል ወይ ነጠብራት ሊሆን ይችላል። እያ አልወስድም ማጆሪቲ ያለው መንግስት ጋር ስለሆነ እዛ ያሉ ክፍተቶችን ደግሞ እንዴት መቅረፍ ይቻላል፣ ግን ክፍተቶች አሉ የሚለውን ነገር በደንብ ሊታይ ይገባል ብዬ አስባለሁ። እና ችግሩ በጣም ዘርፈ ብዙ ነው በጣም ሰፊ ነው ብዬ ነው የምወስደው ነው ከሂል ሳይድ የግል ትምህርት ቤት 360 አምጥቶ ፈተናውን ያለፈው የ18 ዓመቱ አናኒያ ቶፊክ በተፈተነበት ኢትዮ ቻይና ኮሌጅ ውስጥ ያለው የጸጥታ ችግር ባሳደረበት ተጽዕኖ ምክንያት ያሰበውን ያክል ውጤት ባያገኝም ፈተናውን በማለፉ ደስተኛ ነው። እንደ ሀገር በተገኘው ውጤት ግን እጅግ ማዘኑን ይናገራል። አሁን ለምሳሌ የሚማርበት ትምህርት ቤት አሪፍ ነው ማለት በአንጻ ላይ አሪፍ ነው ከሌሎች ግን እንደዚህ ገቨርንመንት ኩል ላይ ስናስበው ገቨርንመንት ኩል ላይ ስናየው የትምህርት ጥራት ጉለት ያለው ይመስላል። ያው መጀመሪያ መታየት ያለበት ከመንግስት ነው እና መንግስት አሁን ከዚህም በላይ ደግሞ ለትምህርት ጥራት ሞር ትኩረት አድርጎ መስራት አለበት ብዬ አስባለሁ። ምክንያቱም አሁን የምናየው የሆነ የትምህርት ጥራት የለም ብዙም እያስባለሁ ምክንያቱም ከኬጂ ጀምሮ ስናየው ኬጂ ላይ እንደምታውቂው ብዙ እንትን የእንግሊዝኛ ምናምን ትምህርት እየተከለከለ ነበረ የጀነራል ሳይንስ የምንለው በእንግሊዝኛ በጣም ይከለከል ነበር እና ብዙ ፕራይቬት ስኩሎች ተደብቀው ነበር ተምሩት ይ ትምህርት ማለት ነው። እና እንደዛ መሆን የለበትም ብዬ አስባለሁ። ኢንተርናሽናል የሆነው ኢንግሊሽ ላንጉጅን ከዚሁ ሳያዳብሩ ሳያሳልፉ ልጆች እንዴት ነው ሀያር ክላስ ላይ ሲገቡ የሆነ ከበድ ያለ እንግሊዝኛ ሲመጣ እሱን መቋቋም ያገዛቸዋል እና ስለ ቢሰራ አሪፍ ነው ብዬ አስባለሁ። ዘንድሮ ሀገር አቀፍ ፈተና ከወሰዱ ተማሪዎች ከ640 ሺህ በላይ የሚሆኑት ፈተናውን ወድቀዋል። ብዙዎቻችን ፈተናውን ያላለፍን ተማሪዎች በኢንተርኔት ላይ ስራ መስራት ነው የምናስበው የምትለው ሄርሜላን ይህ ሁኔታ የሚፈጥርባትን ስሜት ጠይቂያታለሁ። ተስፋ መቁረጥ ሌላ ምንም የለውም። ተስፋ ነው የሚያስቆረጥሽ። ስራም ለመስራት አሁን ላይ ነጥብ አምጪ ምናምን ልትባይ ትችያለሽ። ገብቶሻል? ቲቪሽን ይዘሽ ስትሄጂ ከትምህርት ቤት አሁን አስራ ስስት ጨርሽ ፋይል ታወጪ የለ ከትምህርት ቤተሽ እና አሁን ሲቪሽን አምጪ ምናምን ስትባይ ያ ሰው ውጤትሽን ና የተሆን የሚቀጥርሽ ምናምን ነገር እና በዛ ሰዓት ያው ውጤትን እንደማይኖር ስለምታውቂ ተስፋ ትቆርጫለሽ። የኤርሜላ እናት ስሜትም ተመሳሳይ ነው። በጣም ያሳስባል። በጣም ምክንያቱም አንድ ተማሪ ተምሮ ብቁ ደረጃ ላይ ደርሶ ዩኒቨርሲቲ ተምሮ ገና ውጤት አምጥቶ ከዛም ደግሞ ተመርቀው ወጥተው ደህና ስራ ላይ ትን ብለው ተሰማርተው ስራ ሰርተው ራሳቸውን እንዲያበቁ ነበር አይደለ። የወላጅትን ጥረታችን እንደዛ ነው እንግዲህ። እኔ አሁን ልጄ ደህና ደረጃ ላይ ብደርስልኝ ደስ ይለኛል፣ ግን እንደዛ የሚሆን አይነት ጊዜ ላይ አይደለም ያለ ነው። ትምህርት ሚኒስቴር በትምህርት ጥራት ላይ ያለውን ችግር ለመቅረፍ በርካታ ስራዎች እንደሚጠብቁት በመግለጫው አመልክቷል። ሚኒስትር መስሪያ ቤቱ የሚከተለው ፖሊሲ በማንኛውም አይነት ማህበራዊና ኢኮኖሚያዊ ሁኔታ ውስጥ የሚኖር ተማሪ ያለ ልዩነት የተሟላ የትምህርት አገልግሎት ሊያገኝ እንደሚገባ እንደሚያምንና ያንን ለማሟላት የተለያዩ ስራዎችን እየሰራ እንደሚገኝም ሚኒስትሩ ጨምረው አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች በ12ተኛ ክፍል ፈተና ለተገኙ አስደንጋጭ ውጤት ተጠያቂው ማን ነው በሚል የተጠናቀረውን ዘገባ ነው ተከታትለን የተመለስነው። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው ወደ እናንተ እያደረስን ያለ ነው። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አት ቪኦ አማሪክ የፌስቡክ ሃሽታግ ቪኦ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችን አጋሩን። ተከታዩ መሰናዳችን ደግሞ ወገኖችን ያልዘነጋው የሀረር ልጆች ማህበርን ይመለከታል። ድንበር የለሽ የሀረር ልጆች ማህበር በትውልድ ከተማቸው ሀረር ያሉ ወገኖቻቸውን ለመርዳት ባሰቡ የሰሜን አሜሪካ ነዋሪ የከተማ ተወላጆች የተመሰረተ ነው። ካለፉት ዓመታት ጀምሮ ባህር ያለውን የንጹህ መጠጥ ውሃ እጥረትን ጨምሮ በትምህርት ቤቶች ተማሪዎች ያለባቸው የትምህርት ቁሳቁስ ችግር ከአባላቱ የሚያሰባስበው ገንዘብ እየደገፈ እንደሚገኝ የማህበሩ ፕሬዚዳንት ዶክተር ማሹ አብራ ይናገራሉ። ቅርቡ እውቁ ተዋናይ አለማየሁ ታደሰን አምባሳደር አድርጎ የሰየመበት የማህበሩ አራተኛ የገቢ ማሰባሰቢያ የራት ምሽት እዚህ ቨርጂኒያ፣ አሌክሳንድሪያ ውስጥ ተካሂዷል። አስማማው አንተም በዚህ የገቢ ማሰባሰቢያ ስነስርዓት ላይ ተገኝተ ያደረስከን ዘገባ ቀደም ሲል ተላልፎ ነበር። ለዛሬ የመስታወት መሰናዷችን ደግሞ እንደሚከተለው አሰናድ ትኸዋል። እሱን ተከታትለን እንመለሳለን። በዚህ አዳራሽ ከተለያዩ የአሜሪካ ከተሞች ከካናዳና ከኢትዮጵያም ለጉብኝት የመጡ ከልጅነትና ከወጣትነት ጓደኞቻቸው ጋር የመገናኘት እድል ያጋጠማቸው የሐረር ተወላጆች ተሰባስበዋል። የስብስቡ ዓላማ ተወልደው ባደጉባት ሐረር የሚኖሩ ወገኖቻቸው ለበርካታ ዓመታት መፍትሄ ያላገኘውን የመጠጥ ውሃ እጥረትን ጨምሮ ሌሎች ማኅበራዊ ችግሮቻቸው እንዲፈቱ የበኩላቸውን አስተዋጽኦ ለማበርከት ነው የተሰባሰቡበት። ማኅበርም ድንበር የለሽ የአረድ ልጆች ይሰኛል። የማኅበሩ ፕሬዚዳንት ዶክተር ማሹ አብረሃ ምስረታው ከሁለት አስርት ዓመታት የተሻገረው ማኅበሩ የአሁኑን ስያሜ ይዞ እንዲጠናከር የተደረገው ግን እንደ አውሮፓውያን አቆጣጠር ከ2019 በኋላ መሆን ይናገራሉ። ዋናው የማህበራችን ዓላማ አረድ ውስጥ ያሉ ትምህርት ቤቶችንና መጪውን ትውልድ ለመደገፍ ነው እና ይህንንም የምናደርገው ትምህርት ቤቶችን የሚያስፈልጋቸውን የትምህርት ቁሳቁስ እና ሌሎችን በትምህርት ዙሪያ ያሉትን የሚያስፈልጉ ነገሮችን ለትምህርት ቤቶቹ በማገዝና በመደገፍ ነው። ዛሬ ደግሞ የተገኘ ነው። ይሄ አራተኛ ጊዜያችን ነው። አመታዊ ሌበር ዴይ ዊኬንድ ላይ አመታዊ ስብሰባችንን አድርገን አብረን እየተገናኝተን እየተጫወትን ፈንድሬዝ ለማድረግ ነው የተገናኘ ነው። ገንዘብ ለማሰባሰብ ለትምህርት ቤቶቹ በጀት የሚሆን ገንዘብ ለማሰባሰብ ነው የተገናኘ ነው። ማህበሩ በእስካሁን ቆይታውም በትምህርት ቤቶች የንጹህ መጠጥ ውሃ የሚዳረስበት ሁኔታ ላይ ትኩረት አድርጎ ስለ መስራቱም ዶክተር ማሾ ተናግረዋል። መጀመሪያ ስንጀምር ለየትምህርት ቤቶቹ ውሃ ያለበትን ቦታ እየፈለገን የጉድጓድ ቁፋሮ ነበረ ምናደርገው ና አሁን የጉድጓድ ቁፋሮ አንዳንድ ቦታ ድንጋይ እያጋጠመን ስለተቸገርን ሌላ በትልቅ የሆነ ፕሮፌሽናል የሆኑ ጂኦሎጂስቶች አስጠንተን ትልቅ ውሃ ቁፋሮ አድርገናል። በከፍተኛ ደረጃ ለትምህርት ቤቶች ንትን ለመስጠት ነው ና ሌላው ደግሞ በትምህርት ቤት ዙሪያ ለተማሪዎች የሚያስፈልጉ ቁሳቁሶችን፣ ደብተር፣ መሳሪያዎችን የመሳሰሉትን እናቀርባለን እና በአጠቃላይ እንትናችን ደግሞ ለጎበዝ ተማሪዎችም እንትን የገንዘብ ድጋፍ እንሰጣለን። ከዝቅተኛ ቤተሰብ ለመጡ ተማሪዎችም ድጋፍ ሰጥተናል እና በየአመቱ ትምህርት ቤት ሲከፈት ደብተር እንሰጣለን። ውሃን ቆፍራለን። ትምህርት ቤት የሚያስፈልጉ ቁሳቁሶችንም እንትን እንሰጣለን። ሌላው ደግሞ ከዚህ በተጨማሪ አሁን አንዳንድ ትምህርት ቤቶች መጸዳጃ ቤት የላቸውም እና እነዚህ ትምህርት ቤቶች መጸዳጃ ቤት አስቆፍረን የሰጠናቸው ቦታ ትምህርት ቤቶች አሉ። መናፈሻ ደግሞ ለተማሪዎች ከትምህርት ቤት ረፍት ሰዓት እንዲዝናኑበት መናፈሻም አሰርተናል። በየአመቱ ሲካሄድ አራተኛው በሆነው የገቢ ማሰባሰቢያና መገናኛ የራት ምሽት የክብር እንግዳ ሆነው የተገኘው በተለያዩ የቲያትርና የቴሌቪዥን ድራማዎች ላይ ተወዳጅነትን ያተረፈው አለማየሁ ታደሰ ነው። አለማየው በምሽቱ በሀረር ስለነበረው አስተዳደጉ በዝርዝር በማውሳት ታዳሚውን በምናብ አያሌ ዓመታትን ወደ ኋላ ወደ ሀረር ወስዷል። አለማየሁ በምሽቱ ለዛሬው ሙያ እርሾን የጣሉለትን የቀደሙ መምህራኖችን ያመሰገነበትን ንግግርም አድርጓል። እኔን እንደ ፔስ ሜከር ሆነው ያሯሯጡኝ በጣም የምወዳቸው አስተማሪዎች ናቸው። የመጀመሪያ ቴስት ላይ አይደለ ከአስር ከአስራ አምስት ይያዛል አይያዝም በሚለው ነው ተማሪና አስተማሪ የሚተዋወቀው ጎበዝ፣ በጣም ጎበዝ፣ በርታ። በቃ እቺን ማጣት አልፈልግም። እቺ መደነቅ ናት። ዛሬም እዚህ ድረስ አምጥታ ያቆመች አስተማሪዎቼን በጣም ስለምወዳቸው አሪያም አደርገው የነበረው እነሱን ነውና እኔም ሳድግ አስተማሪ ሆናለሁ ብዬ ጨርሼ የደመደምኩ ሰው ነኝ። በገቢ ማሰባሰቢያና መገናኛ የራት ምሽት አለማዮ ታደሰ የቀጣይ የማኅበሩ አምባሳደር ሆኖ እንዲሠራም ተመርጠዋል። ተዋናይ አለማየሁ ታደሰ በእለቱ የተሰማውንም ስሜት ለአሜሪካ ድምፅ እንደሚከትሉ አጋርቶናል እጅግ በጣም ነው ደስ ያለኝ ያለኝን የህዝብ የሰው ተቀባይነት ለበጎ አላማ የመጠቀም ጉዳይ ነውእና ለዚህ በመመረጤ እጅግ በጣም ደስ ብሎኛል እንግዲህ ማህበረሰቡ በሚችለው አቅም እኛን ለዚህ አድርሶናል የሚችለውን ነገር አድርጎ ከሌለው ላይ አበርክቶ እዚያ ያደርሶናል። እኛ ደግሞ ምንም ቢሆን ራሳችንን የቻለን እና ለሰዎች መትረፍ ስንችል ደግሞ ተመልሶ የወጣንበትን ማህበረሰብ ማገልገል፣ ካለበት ችግር እንዲወጣ መርዳት የሁላችንም ኃላፊነት እዳ ነው ብዬ ነው የማስበው። እዚህ ውስጥ በመሳተፌ በጣም ደስ ይለኛል። በቀጣይም ደግሞ በተሰጠኝ ኃላፊነት ገንዘብ ማሰባሰቡን ብቻ ሳይሆን ተማሪዎችን ደግሞ በተለየ መንገድ ማንቃት ከዛ አካባቢ በብዙ ሙያ አይነቶች የወጡ ብዙ የማህበረሰብ አካላት አሉና እነሱ ወደ ኋላ ተመለሰን ደግሞ ቢያንስ እኛ ያለፍነውን ነገር ስንናገር ለልጆች ጉልበት ይሆናል። እኛን እዚህ ጋር ያቆመን የአስተማሪዎቻችን፣ የጎረቤቶቻችን እያሳደጉን መልካም ቃል ነው እና እሱን ጭምር የማስተላለፍ ኃላፊነትን ይወጣሉ ብዬ ያስባለሁ። የድንበር የለሽ የሀረር ልጆች የገቢ ማሰባሰቢያ ምሽት መድረኩን ሲያስተናብር ያመሸው ጋዜጠኛ አበበ ፈለቀ በዚህ መልኩ የመጣበትን ማህበረሰብ የመደገፍ ልማድ ሁሉም የተገበረው የሚገባ በጎ ተግባር ስለመሆኑም ይናገራል። የሀረር ልጅነት ባይት ሰልፍ ሌሎች ነገሮች የሉት። ሀረር ልጅ ስትባል የሀረር ልጅ ነህ ማን ነህ ምንድን ነህ ከየት ነህ ምናምን የሚባል አማርኛ የለውም ውስጡ። ስለዚህ ድርጅቱም ራሱ በወርደለስ የሀረር ልጆች ነው። ምንም የሚገድበን የሚያጥረን ነገር የለም። ዋናው ዓላማ ነገባችን አንድ ና አንድ ነው። እዛ አካባቢ ያሉ ልጆች ከኛ የተሻለ ቢቻል ቢያንስ ቢያንስ ደግሞ ከኛ ያል ወደ ኋላ ያልተመለሰ ህይወት እንዲኖራቸው ነገ ተምረው አድገው ሀገር የሚረከቡ ህጻናት በሚገባ ውሃ ጠጥተው የሚበሉት ነገር ኖሯቸው የሚማሩበት የመማር ማስተማሩ ሂደት የሚያሳልጥ ቁሳቁስ ኖሯቸው የሚማሩበትን እና የሚያድጉበትን ማህበረሰብ ና ሁኔታ መፍጠር ነው። ይሄ ነው ጎሉ። ምሽቱ ትውልድ ቦታዋ ሀረር ያሰለፈቻቸውን በጎ ትዝታዎች በምልሰት ያስቀኛት እንደነበር የምትናገረው ደግሞ ከአሌክሳንድሪያ ቨርጂኒያ የመጣችው ማሌ ተሾመናት። ሀረር ሲባል ብዙ ትዝታዎች አሉ። መነሻችንም ሀረር ነው። ዛሬ እዚህ ከተማ ላይ የተሻለ ከተማ፣ የተሻለ ስራ፣ የተሻለ ኑሮ ኖሮን ደግሞ መርዳት ስንችል የኖርንበትን ሀገር መጠሪያችን ነው እና እኔ ብሄርኩበት ሰው ሲጠይቀኝ ልጅ ነኝ ብዬ ቀድሜ ነው የምናገረውና ቀላል አይደለም። ዛሬ መስጠት መቻላችን እና ዛሬም ነገም ተነገወዲያም አጠገባቸው እንቆማለን፣ እንረዳለን። ውቅያኖስ አቋርጦ በፕሮግራሙ ለመታደም አሜሪካ የደረሰው ቁተዋን ያለማየት ታደሰ እንዲህ ያሉ በጎ ስራዎች ይበረቱ ዘንድ ኪነጥበብ ይላል ልክ እንደዚህ ሁሉ የወጡበትን ማህበረሰብ የገጠሙትን ችግሮች እንዲፈቱ ማገዝ ልማድ ይሆን ዘንድም ሁሉም ሊሰራ ይገባል ብሏል። እንዲህ አይነት ነገር ቢበዛ የሀገራችንን ያለባትን ችግር የመካፈል ጉዳይ ነው። አሁን አንዳንድ ጉዳዮችን ለመንግስት ለህዝብ ብለን አየር ላይ የምናንጠለጥላቸው ነገሮች አሉ። ህዝብም መንግስትም ሰው ነው እና ይሄ ማህበረሰብ ነው። ርቀት ሳያግዳቸው ያሉበት ሁኔታ ፈተና ሳያግዳቸው እንደገና ተሰባስበው የነበረበትን ማሰብ ሁላችን እቺን እችን እንኳን የሆነ ጠጠር ብንጥል ነገ የተሻለ ከኛ የተሻለ ማህበረሰብ ማፍራት እንችላለን። ይሄ ትልቅ ሀሳብ ነው። ድንበር የለሽ የዓረ ልጆች ማህበር አሁን የጀመራችሁን ውጥኖች ከዳር አድርሶ ለአካባቢው የሚበጁ አዳዲስ ፕሮጀክቶችን መተግበር የቀጣይ ጊዜ ህልሙ መሆኑንም የማህበሩ ፕሬዚዳንት ዶክተር ማሾ አብርሃ ተናግረዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ ድንበር የለሽ የአረር ልጆች ማህበር ባህረር ያለውን የንጹህ መጠጥ ውሃ ጥረትን ጨምሮ በትምህርት ቤቶች ተማሪዎች ያለባቸውን የትምህርት ቁሳቁስ ችግር በመቅረፍ እያደረገ ያለው አስተዋጽኦ የሚዳሰው መስኖዳችን ነው። ተከላለን የተመለስ ነው። ወደ ሌሎች መስኖዳችን ከማልፋችን በፊት ግን ትንሽ በሙዚቃ እረፍት ማድረግ አለብን አይመስልሽም? ስመኝሽ፣ ልክ ብለሃል አስማማው። ስለዚህ የሚካኤል በላይነህ አዲስ አልበም ውስጥ ጠይም የሚለውን ዜማ እንጋብዛቸው። መስታወት ከሙዚቃው በኋላ ይመለሳል። yeah <speaking> must <in foreign language> amenie mission again a ye woman በላይነት ጠይም ሙዚቃ ዘና እንዳላችሁ እናምናለን። አሁን ደግሞ ወደ ቀጣዩ ዘገባ እንለፍ። በሚገባ ቀጣዩ በቴክኖሎጂ ዘመን ልጆችን ማሳደግ ምን ያክል ፈታኝ ነው በሚል ርዕስ የተደረገ ውይይት ነው። ወላጅ መሆን ቀላል ኃላፊነት ባይሆንም፣ ብዙ ወላጆች ግን ከአስር ወይም ከሃያ ዓመት በፊት ከነበረው የልጅ አስተዳደግ ጋር ሲነጻጸር በዚህ ዘመን ልጅ ማሳደግ በጣም ከባድ መሆኑን ይናገራሉ። ዋናው ምክንያታቸው ደግሞ ቴክኖሎጂ በተለይ ማህበራዊ ሚዲያ ነው። በዚህ ሁሉም ነገር ዲጂታል በሆነበት ዘመን ልጆቻችንን በምን መልኩ ለስኬት ማብቃት እንችላለን የሚለውን ለመወያየት ታዲያ አንድ እንግዳ እዚህ ስቱዲዮ ጋብዘናል። እንግዳችን ሳራ ዘመኑ ትባላለች። ባለትዳርና የሁለት ልጆችና ስትሆን ከሀያ ዓመታት በላይም በነርስነት አገልግላለች። ሳራ ቨርጂኒያ ውስጥ በሚገኝ ኮሚኒቲ ኮሌጅ ውስጥም ነርሲንግ በማስተማር ላይ ትገኛለች። ከዚም በተጨማሪ ወላጆች በባስልጠን ሙያ ወይም ፓረንቲንግ ኮች ሰርቲፊኬት ይዛ ስለ ልጆች አስተዳደግ ታስተምራለች። የልጆች አስተዳደግ የተሰኘ መጽሐፍን አሳትማለች። ስመኝሽ ከአንቺ ጋር ነው ቆይታ ያደረገችው እንደሚከተለው ተከታታይ እንመለስ። ሳራ፣ እንኳን ወደ አሜሪካ ድምፅ ስቱዲዮ በሰላም መጣሽ። እንኳን ደህና ቆያችሁ። እንግዲህ ቴክኖሎጂ ልንሻሻው የማንችለው የማንተወው በዙሪያችን ያለ ነገር ነው። ግን ደግሞ የልጆች አስተዳደግ ላይ ሲመጣ ብዙ ከባድ ተጽዕኖችን እየፈጠረ መሆኑን ነው ብዙ ወላጆች የሚናገሩት። እና ለብዙ ወላጆች ችግር የሆነው ለምንድን ነው ይዞ ብዙ መቀመጥ፣ ለልጆች በጣም አደጋ አለው። ምክንያቱም ልጆች ቢያንስ አንድ ሁለት ሰዓት እየወጡ መጫወት አለባቸው። ያንን ይከለክላቸዋል። አርፎ ቁጭ ብለው ይውላሉ። እሱ ትልቅ አደጋ አለው። ወጥቶ መጫወት፣ ፊዚካል አክቲቪቲዎች። ሌላው ደግሞ ከሰዎች ጋር ኮንቨርሴሽን ማድረግን መነጋገር ማህበራዊ ኑሮ የሚለምዱት በመጫወት ነው። ልጆች የሚለምዱት ብዙ ነገር በመጫወት ነው። አእምሯቸው የሚያድገው ቃላት የሚለምዱት ማውራት በደንብ የሚችሉት ከሰው ጋር በመነጋገር ነው። እሱን እሱን ሁሉ ይይዛቸዋል ቤት ውስጥ ቁጭ ብለው አንድ ቦታ ላይ በመጫወት እንደገና ደግሞ ይሄ የመልመድ የአዲክሽን ባህሪ አለው ነገሩ በ በኋላ እሱን ይለምዱና አምጦ አምጦ የማለትም ሊያዳብሩ ይችላሉ። ለረጅም ጊዜ ከመጠቀም የተነሳ ና ከወላጆቻቸው ጋር ኳሊቲ ታይም ማሳለፍ ሁሉ ያቅታል። ይሄን ይሄን በማድረግና በጤና ዙሪያ ትልቅ አደጋ አለው። አይንንም ሊጎዳ ይችላል እሱ ላይ ብቻ አፍጥጦ በመቀመጥ ቶሎ አፍ ለመፍታትም ያጋጥማል። እሱ በተለይ ደግሞ ብዙ ወላጆች አሁን የሚቸገሩበት አፍ አለመፍታት እና ዘግይቶ የመናገር ችግርም ነው። ያ አሁን በቅርብ ሰምቻ ያለውም አንብቤ ያለሁም እንደዚህ ብዙ አለመነጋገር ብዙ መቀመጥ አፍ ለመፍታት ሊያዘገይ ይችላል። እና እሱ እሱን አደጋ አለው እና በጣም መገደብ አለብን። መከልከል ሳይሆን ፈጽሞ ግን ከተወሰነ እድሜ በኋላ መገደብ ያስፈልጋል። የሚያዩትንም መቆጣጠር ያስፈልጋል። ዝም ብሎ መፍቀድ አደጋ አለው። ብዙ መገደብ የሚለውን ስታነሺ፣ ይሄ የስክሪን ታይም የምንለው ልጆች በቴሌቪዥን ፊት ወይም በኮምፒውተር ፊት የሚያጠፉት ጊዜ፣ ያንን መቆጣጠር ለብዙ ወላጆች ከባድ ነው። አንዳንዱ ሙሉ ለሙሉ መከልከል ቴሌቪዥን ቤት ያልገዛም የማለት ወደ ማለት ይሄዳል። አንዳንዱ ደግሞ በየትኛው ድሜ ነው ስልክ ልንሰጣቸው የሚገባው የሚል ጥያቄ አይነሳልና ትክክለኛ የቴክኖሎጂ አጠቃቀም ለልጆች የሚባላለ የትኛውስ ነው? ያ እንግዲህ የሚባለው በጥናት እንግዲህ ታየው ከሁለት ዓመት በታች ያሉ ልጆች እንደውም በያዩ ነው የሚመረጠው፣ ፈጽሞ በያዩ ስክሪን ታይም ሆነ ሁሉንም ነገር። ከዛ በላይ ያሉ ደግሞ ለሰላሳ ደቂቃ ያለው ምክንያቱም፣ የቀረውን ጊዜያቸው ወጥተው እንዲጫወቱ ያስፈልጋል። ፈጽሞ መከልከል ሳይሆን መገደብ። መገደብ ስንል ደግሞ ሰዓት ብቻ ሳይሆን የሚያዩትንም መምረጥ ያስፈልጋል። ምንድን ነው የሚያዩት? ወላጅ መጀመሪያ አይቶ ወይ አብሮ አይቶ መገደብ ያስፈልጋል። በወላጅ እጅ ነው ያለው መገደብም መፍቀድም። እኔ በጣም የሚገርመኝ ነገር አንዳንድ ወላጆች ምን ይላሉ? አስቸገረኝ ላይክ የአራት አመት ልጅ የስድስት አመት ልጅ አስቸገረኝ ይላሉ። እንግዲህ በዚህ እድሜ ካስቸገረ እንግዲህ አስብ ቴኔጅ ሲደርሱ ምን ሊሆኑ ነው። እና በዚህ እድሜ ያለ ልጅ ሊያስቸግረንና ሊያቅተን አይገባም። ምክንያቱም በእኛ እጅ ነው ያለው። አሁን ምሳሌ እንትን አይፓድም ሆነ ምንም ፊት ለፊታቸው ካላየን እኮ አምጡ አይሉም። መደበቅ እንችላለን ከዛ ደግሞ ማስረዳት እንችላለን። በዚህ ሰዓት ነው ማየት የምችለው ብለን የናን የስክሪን ሰዓት ሆነ የሶሻል ሚዲያ አጠቃቀምን በሌላ መተካት፣ በመሯሯጥ ልጆች እንዲጫወቱ ማድረግ፣ ጌም ማዘጋጀት ቤት ውስጥ ቦርድ ጌም ከልጆች ጋር መጫወት፣ ዝቅ ብሎ ቁጭ ብሎ መጫወት፣ ይዞ መውጣት፣ መተካት፣ ዝም ብሎ መውሰድ ብቻም ሳይሆን ሌላ አክቲቪቲ እንዲያደርጉ መተካት ያስፈልጋል። በተለይ ፊዚካል አክቲቪቲ የሚሯሯጡ፣ ላይብራሪ መውሰድ፣ ማንበብ እንዲችሉ የተለያዩ መጽሐፎች ቤት ውስጥ ማምጣት። እሺ አሁን በተለይ ወላጆች ትልቅ ፈተና የሆነባቸው ስለ ቴክኖሎጂ ስናነሳ የማህበራዊ ሚዲያ አጠቃቀም ነው። ምክንያቱም በተለይ በማህበራዊ ሚዲያ ላይ የሚተላለፉት መረጃዎች ወሰን የላቸውም። ልክ ባህር ውስጥ እንደመግባት ማለት ነው እና አንዳንድ ጊዜ ደግሞ የልጆችን ሕይወት ለአደጋ እስከማጋለጥ የደረሱ መረጃዎችን ልጆች ጋር ሲደርስ እናያለን። ይሄ ምን ያክል ለወላጆች ፈተና ሆኗል? ትልቅ ፈተና ነው። ምክንያቱም ይሄ ነገር አዲስ ነው እንግዲህ በቅርብ ዓመታት የመጡ እኛ በእሱ አላደግንም። ፈተና ነው እና እንዴት መጠቀም እንዳለብግን ራሳችንን ማስተማር አለብን። ራሳችንን አስተምረን ያው ፈተናው ማለፍ ይኖርብናል። ፈተና ነው ብለን መተው ሳይሆን ደግሞ ማለፍ የምንችለው ነገር ነው። በየእድሜያቸው ስንት አመት ድረስ ነው ስክሪን ማሳየት ያለብኝ ማቆም ያለብኝ ገደብ ማድረግ ያለብኝ ምን አይነት ነው? እንደገና ደግሞ የሚያዩትንም ማየት እንዳለብኝ ልክ አሁን እንደ ቀለጽ ነው። ትልቅ ከተማ ላይ እንደማይጥሏቸው እዚህ ላይ መታል የለብኝም ብለው አስበው ከተቆጣጠርናቸው ልጆች ይሰሙናል። ሌላው ደግሞ የእኛ አጠቃቀም ነው። እሱ ትልቅ አርአያ መሆን አለብን። ልጆችን ከልክለን እኛ እሱ ላይ ቁጭ ካልን እሱ ራሱ ምን አይነት መልእክት እየላከን ነው? እሱን እሱንም እኛ አርአያ ሆነን ማሳየት አለብን። እኛም በገደብ እየተጠቀምን ማለት ነው። የእኛ አጠቃቀም ስቲ መጽሐፍሽ ላይም የምታነሹ ነጥብ ነው። አርአያ መሆን አለብን፣ በእኛ በራሳችንም አጠቃቀም፣ በማንኛውም ጉዳይ ላይ በቴክኖሎጂ ብቻ ሳይሆን በምናደርገው የህይወት ልምምዳችን ለልጆቻችን አርያ በሚሆን መልኩ መሆን አለበት ብለሽ መጽሐፍሽ ላይ የምታነሹ ሀሳብ አለ እና። የኛ የስልክ አጠቃቀሙ ወይም ቴክኖሎጂ ላይ የምናጠፋው ጊዜ ራሱ ከልጆቻችን ላይም ጊዜ የሚወስድ ነገር ነው። እና ስለሱ ንገረኝ ይሄ ከልጆች ላይ የምንወስደው ጊዜ በልጆቻችን ላይ ምን አይነት ተጽዕኖ ይፈጥራል? መቼም ለልጆቻችን ትልቅ የምንሰጣቸው ጊዜ ነው ታይም ነው። እና ያ ደግሞ አብሮ ብቻ ጠገም መሆን አይደለም ያልተከፋፈለ አቴንሽን ሁል እንዴት ከልባችን ሆነን ከልጆቻችን ጋር ማሳለፍ አለብን። አንዳንድ ጊዜ የምንሳሳተው ቤት ውስጥ ስላለን ብቻ ከልጆቻችን ጋር የምናሳልፍ ይመስለናል። ጆሮችን ላይ የሆነ ነገር አድርገን እያዳመጥን ከሆነ ወይም ከባክግራውንድ ላይ ቲቪ ከፍተን እየሰማን ከሆነ ያ ጊዜ መስጠት አይደለም እና እየተሻማብን ነው ማለት ነው ከልጆቻችን ጋር ይህን ጊዜ እና ከልጆቻችን ጊዜ የምናሳልፈው ጊዜዎች በሙሉ ያልተከፋፈለ አቴንሽን በሙሉ ሆነን ማሳለፍ አለብን። ከልጆቻችን ጊዜ ብዙ እየወሰደብን ነው እኛ በምንጠቀምበት ሰዓት ረጅም ሰዓት እንግዲህ ሶሻል ሚዲያ ሌላ ነገር ታይቀሽ አንዱን ስታይ ወደ ሌላ ይወስድሻል፣ ወደ ሌላ ሰዓት ይወስድሻል። ሳታውቂው አንድ ሰዓት ሁለት ሰዓት ያልፋል። ያ እንግዲህ ከልጆቻችን ላይ የሰረቅ ነው ነው ማለት ነው። በዛ ሰዓት ከልጆቻችን ጋር ማውራት እንችላለን፣ የልጆቻችንን ባህሪ ለውጥ ማየት እንችላለን፣ የሚጠይቁንን ጥያቄ ፎከስ አድርገን መመለስ። ይህን ይህን ነው የሚወስድብን። ይተዊና የልጆቻችን ለውጥ ሁሉም ማናይበት ጊዜ ይመጣል። ምክንያቱም ከቀልብ ሆነሽ ከልብሽ ሆነሽ ካላየሻቸው ልብሽ ወደ ሌላ ወስዶ ከልጆችሽ ጋር ያለሽ ኮሚኒኬሽን ሙሉ አይደለም ሙሉ ካልሆነ ደግሞ ካላዳመጥናቸው፣ አዳምጠን ካልመለስን ጥሩ ኮሚኒኬሽን፣ ጥሩ ተግባቦት የለም ማለት ነው። ጥሩ ተግባቦት ከሌለ ደግሞ ጥሩ ግንኙነት አይፈጠርም። ለጥሩ ግንኙነት ጥሩ ተግባቦት ያስፈልጋል። ጥሩ ግንኙነት ከሌለን ደግሞ እየተራራቅን እንሄዳለን። ስለዚህ ቴክኖሎጂና በቴክኖሎጂ ላይ የምናጠፋውን ጊዜ በእንደነዚህ አይነት አክቲቪቲዎች ወይም እንቅስቃሴዎች፣ ተግባራቶች ልንተካ እና በመሀላችን ያለውን ግንኙነት ልናዳብር እንችላለን ማለት ነው። ሌላው መጽሐፍሽ ላይ ስለ ሶስት አይነት ወላጅነት እንዳለ ተጠቅሻለሽ። አንደኛው አምባገነናዊ ወላጅ የምትይው አለ። ስልጣን ያለው ወይም ምክንያታዊ ወላጅ ደግሞ የምትይው አለ እና ደግሞ ሶስተኛው ሁሉም ፈቃጅ ብለሽ ደግሞ የምትይው የወላጅ አይነት እንዳለ መጽሐፍሽ ላይ ታስቀምጫለሽ እና እስኪ ከነዚህ ከሶስቱ ተመራጭ የሚባለው የወላጅነት አይነት ወይም ስኬታማ አስተዳደግን ሊያመጣ የሚችለው ወላጅነት ምን አይነት ነው? ከላይ አሁን እስካሁን ያነሳናቸውን ስ ችግሮች በምን መልኩ መፍታት ይችላል? አው፣ ሶስት አይነቱን እዚህ ላይ አድርጌያለሁ። አሁን ደግሞ የተለያዩ የተጨማመሩ ነው። የተለያዩ አይነት ፓረንቲንግ ስታይል አለ እና እነዚህ ግን ለሁሉንም እዚህ ላይ ይካትተዋል ብዬ ስላሰብኩ ነው ሶስቱን ያደረኩት፣ እና እኔ የምለው ምክንያታዊ የሆነውን ወላጅ ነው። ይሄ ምክንያታዊ የሆነው ወላጅ ሁለቱም አለ፣ አምባገነንነትም አለበት፣ ፐርሚሲቭም ነው፣ ፈቅዳለሁ፣ ግን ባላንስ ያደረገ ነው። አምባገነን ማለት ግዴታ አምባገነንን ማለት ሳይሆን ልጆቻችንን መምራት አለበት። የእኛን የምንመራቸውን አቅጣጫ ይፈልጋሉ። ያንን አቅጣጫ ማሳየት አለብን እና አንዳንዴ እኛ ኖ አይሆንም፣ ለአንተ አይገባህም ብለን የምናቆማቸው አሉ። የአምባገነን መሆን ሳይሆን በምክንያት ነግረን አሳምነን ካላመኑ ኖ የምንልበት አለ። ግን ሁሉን አይደለም፣ እኔ ስላልኩ ብቻ አይደለም። ሌላው ደግሞ አምባገነን ነው፣ እኔ ስላልኩ ብቻ ምክንያት አይነግርም። እንዴት ይናገረኛል ልጄ እንዴት ያወራል? እኔ ስላልኩ ብቻ። ልጆቹ ባይ ዘ ወይ ሰክሰስ ፉል ሊሆን ይችላሉ ኢንተርምስ ኦፍ ላይክ እንትን ከሪየር ምናምን ሊሆኑ ይችላሉ። ግን ከዛ በኋላ በብዙ ነገር ሪሰርች እንደሚያሳየው አንገር ማኔጅመንት የሚያስቸግራቸው ሊሆኑ ይችላሉ። ወደ ሶስት ሊሄዱ ይችላሉ። ብዙ አይነት አደጋ ሊኖር ይችላል። ይህን ሳይሆን እኛ ሁሉን ኦልራውንደድ የሆነ ሁለንተናዊ እንትን ያለ ሰው ነው አደለም ማሳደግ የምንፈልገው ስለዚህ መሀል ላይ ፐርሚሲቭ የሚሆኑ ልጆቹ ራሳቸውን የማይገዙ በቃ የሚሆኑ ሊሆኑ ይችላሉ። ስለዚህ መሀል ላይ የምንፈቅደውንም መፍቀድ መፍቀር ሁሉንም ኖ ማለት ሳይሆን መሀል ላይ እኛ መሪዎች፣ ተጽዕኖ ፈጣሪዎች ልጆቻችን እኛ እንዲያከብሩን፣ እንዲያዩን፣ እንዲከተሉን እንጂ እንዲፈሩን ሳይሆን ምክንያቱም ችግር በከማቸው ሰዓት እኛ ጋር ይመጣሉ። ምክንያቱም እናዳምጣለን፣ እንመልሳለን፣ ምክንያታዊ ነን። አምባገነን አንባገነን ግን እንዴት ተፈጥሮ ይሄ ነገር እኔ ቤት እንዴት ሊሆን ቻለ የእኔ ልጅ ሆነ እንዴት እንደዚህ አደረግክ ስለሚሉ ልጆች አይመጡም። ሁለት አይነት ሰው ሊሆኑ ይችላሉ ቤት ሌላ ውጭ ሌላ። ግን በምንም ችግር ሲፈጥሮ እኔ ጋር ልጅ መምጣት እንዲመጣ ማድረግ አለብኝ። አሁን ብዙ የምንሰማው ነገሮች አሉ ቲኔጅ ላይ ወላጅ ጋር መሄድ ባለመቻልም ሊሆን ይችላል በተለያዩ ነገሮች እና የኔ ወላጆች አያውቁም እንደዚህ አይነት ነገር ብሄድ ይጮሁብኛል፣ ብሄድ እንዲህ ይላሉ የሚለው ሳይሆን ቢመጣ እርግጥ ነው ላልቀበለው እችላለሁ። ግን ያንን ነገር እንዴት ነው አብረን የምንፈታው? እንደዚህ አይነት ነገር ሊያጋጥም ይችላል ብዬ የምመራው ከዛ የማወጣው ልጅ መሆን አለበት እኔ ጋር ሲመጣ ሴፍ እንዲሰማ ሰማ ማድረግ ያስፈልጋል። እና ያ ማለት ደግሞ ሁሉን ፈቃጅ መሆንም ማለት አይደለም። አይደለም ብሄድ እናትና አባቴ ጋር ችግር ብጠን ያወጡኛል ብሎ የሚያስብ መሆን አለበት ችግር ውስጥ እንኳን ቢገባ። ስለዚህ እንድጠቅላላ ለማድረግ ሀሳባችንን ስልጣን ያለው ግን ደግሞ ምክንያታዊ ወላጅ በመሆን በቴክኖሎጂ ዘመን የቴክኖሎጂ አጠቃቀምን ምክንያታዊ በሆነ መልኩ ለልጆች በመስጠትም በመከልከልም ስኬታማ ልጆችን በዚህ ዘመን ማሳደግ እንችላለን። አዎ ይቻላል፣ ይቻላል። ያም መጀመሪያ ለልጆቹ ዝም ብሎ አለመፍቀድ እኛ እጅ ላይ ነው ያለው። በልጅነት እያሉ መቆለፍ እንችላለን። በሚያስፈልግበት ሰዓት ብቻ ውተ መስጠት እንችላለን። በቃ እዚህ ጋር ብለን ማቆም እንችላለን። የሚያዩትን መከታተል እንችላለን። እየለመዱ ይሄዳሉ። ዋናው ግን ልምድ ነው። ልጆቹ እንደለመዱት ነው የሚሆነው። ሁለተኛው ደግሞ የሚያዩትንም ማየት አለብን። ዝም ብሎ መፍቀድና መከልከሉ ሳይሆን፣ ሌላው ሶስተኛው እራሳችን አርአያ መሆን አለብን። ሌላው ደግሞ ዛሬ መስጠት ነገ መቀማት፣ ዛሬ እንትማ ልጆችን ኮንፊውዝ ማድረግ አንድ ነገር ካደረግን በቃ ልጆቹ እንዲለምዱ ተደግግሞች ልጆች ድግግሞች ይወጣሉ። ወጥ የሆነ ልጆች ደግሞ በድግግሞች ነው የሚማሩት። በድግግሞች ነው ልማድ የሚሆነው። ስለዚህ አንድ አይነት ነገር ያወጣነውን ህግ ብዙ ጊዜ ከማስከበርም እኛው እናፈርሰዋለን። ተከታትለን ማስፈጸም አንችልም። ስለዚህ ዋጋ የለውም። ህግ ካወጣን ተከታትለን ማስፈጸም አለብን። እኛም ራሳችን መስበር የለብንም። አለዚበት ልጆቹ እንደውም ኮንፊውዝድ ነው የሚሆኑት። በኋላ ላይ አለመሰማት ሁሉ ደረጃ ላይ እንደርሳለን። ስለዚህ ያወጣነውን ህግ መከታተል፣ ልጆቹን መቆለፍ፣ መደበቅ ህጻናት እያሉ እንዴት አስቸገረኝ የሚለውን የግራ ነው የሚገባኝ። አሁን ያስቸገረሽ ያስቸገረ ወላጅ በኋላ ላይ እንዴት ልትሆን ነው? እዚህ ላይ ያስቸግራቸው አይገባም። አርአያ መሆን ተከታትሎ ያወጣ ነውን ህግ ተከታትሎ ማስፈጸም፣ እኛ አለመስበር እንጂ ቴክኖሎጂን በስነ ስርዓት ተጠቅመው እንዲገለገሉበት ማድረግ እንችላለን። ምክንያቱም ከቴክኖሎጂ ልናርቃቸው አንችልም። ቴክኖሎጂ መጠቀም አለባቸው፣ ግን በአግባቡ መጠቀም አለባቸው። ግን ይሄ ልምምድ የሚጀምረው ከልጅነት ከልጅነትና እራስ አርአያነት። በጣም ነው የማመሰግነው ሳራ ዘመኑ በተለይ በቴክኖሎጂ ዘመን ወላጅነትና ልጅ አስተዳደግ ምን ይመስላል፣ ምን መምሰል አለበት በሚለው ላይ ዛሬ በስቱዲያችን ተገኝታ ሙያዊ ምክሯን አካፍላናለች። ሳራ በነርስነት ሙያ ከ2 አመት በላይ ያገለገለች እንዲሁም ደግሞ በፓረንት ኮችንግ ወይም ደግሞ በወላጆች በልጆች አስተዳደግ ዙሪያ ስልጠና በመስጠት ሰርተፍኬት ያላት ባለሙያ ናት። በልጅ አስተዳደግ ዙሪያም መጽሐፍ አሳትማ ለአንባቢያን አቅርባለች። በስቱዲዋችን ስለተገኘች እጅግ አድርጌ በጣም አመሰግናለሁ። እኔም ስለቀረባችሁ እጅግ አድርጌ አመሰግናለሁ። እንግዳችንን ሳራ ዘመኑን ከእኛ ጋር ለነበራት ቆይታ እናመሰግናለን። አድማጮች የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን የዳሰስንበት የምሽቱ የመስታወት መሰናዷችን ይህን ይመስል ነበር። ፕሮግራማችንን ከማጠናቀቃችን በፊት ግን ቬሮኒካ ዳነ ጎንደር እያለች የምትጫወተውን በቅርቡ ከወጣው አልበሟ አንዱ የሆነውን ዜማ ለመሰናበቻ እንጋብዛችሁ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የውድ ምሽት የመስተዋት መሰናዳችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸ ነው። እኔ አስማማየ ነው እና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና አደሩ።